ወደ መጽሔቱ ክፍል እናልፋለን። አፍሪቃ ሁሉንም የሚሌኒየም የልማት ግቦች ላታሟላ መቻሏ ተገልጧል። አንዳንዱ የልማት ግቦች በመሳካቱ ረገድ ግን በርካታ አገሮች በጣም የሚደነቅ ስራ ማከናወናቸውን አንድ የተባበሩት መንግስታት ድርጅት ባለሥልጣን ዛሬ አዲስ አበባ ውስጥ አስታውቋል። መለስካቸው አማህነው ዝርዝሩ ነው የያዘው ዛሬ በአፍሪካ ህብረት ጽህፈት ቤት አንድ ስብሰባ ላይ ይፋ እንደተደረገው አፍሪካ የሚሊኒየሙን የልማት ግቦች ለማሳካት የጀመረችው ጉዞ የተደበላለቁ ውጤቶች እየታዩ ናቸው። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን፣ አፍሪካ ህብረት፣ የአፍሪካ ልማት ባንክና በመንግስታቱ ድርጅት የልማት ፕሮግራም በሚዘጋጀው ዓመታዊ ዘገባ እንደተመለከተው አፍሪካ ወደ ምዕት ዓመቱ የልማት ግቦች የምታደርገው ግስጋሴ በአጠቃላይ ሲመዘን አጠቃላዊ ሂደት አዎንታዊ ነው። ከእድገት አመልካቾችና ከየሀገሮቹ አኳያ ሲታይ ደግሞ በእንቅስቃሴው የተደበላለቀ ውጤት ይታያል አሁን በሚታዩት አዝማሚያዎች አኳያ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም ይሳካሉ የተባሉትን የልማት ግቦች ለማሳካት ያለው የእድገት ፍጥነት በቂ አይደለም በመንግስታቱ ድርጅት የልማት ፕሮግራም ተወካይ ዩጂን ኦሱ አፍሪካ የልማት ግቦችን ለማሳካት የምታደርገውን ግስጋሴ አመታዊ ዘገባ በሚገመግመው በዚህ ስብሰባ መክፈቻ ላይ እንዳሉትም እድገቱ ሁለት መልክ ያለው ይመስላል። ከነገደቡ በተቃረበ መጠን አህጉሪቱ ሁሉንም የሚሌኒየሙን የልማት ግቦች ላታሳካ ትችላለች የሚለው ሀቅ ለሁላችንም ይበልጥ ገልጽ እየሆነ መጥተዋል። ይሁንና ከአህጉሪቱ የተለያዩ ክፍሎችና ከየሀገሮቹ የሚገኙት ተሞክሮች እንደሚያሳዩት ደግሞ ልንደሰትባቸው የሚገቡ የጋራ እድገት ውጤቶች አሉ። በአንዳንድ የልማት ግቦች ላይ ብዙ አገሮች ጥሩ ውጤት አስመዝግበዋል። አንዳንዶቹ ደግሞ ከሌሎቹ ግቦች ለመድረስ ብዙ ወይም ሰፊ ርቀት መኖሩን ነው እየዘገበው ያሉት። በአፍሪካ ልማት ባንክ የኢኮኖሚና ማህበራዊ ጉዳዮች ተወካይ ቢጃይ ካውኪል እንዳሉት ደግሞ ወደ እነዚህ የልማት ግቦች የሚደረገው ግስጋሴ በየስፍራው የተለያየ ነው። አፍሪካ እንደ ሌሎቹ የዓለም ክፍሎች ሁሉ ወደ ሜሌኒየሙ የልማ ግቦች ለመድረስ ጥረት እያደረገች እንደሆነ የሚታይ ሀቅ ነው። ይሁንና ግስጋሴው ሁሉም ጋር በሁሉም ስፍራ አንድ አይደለም። በዚህኛውም ሆነ በቀደሙት ዓመታት ዘገባዎች እንደታየው ውጤቱ የተለያየ ነው። የአፍሪካ ህብረት የአፍሪካ ልማት ባንክ፣ የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽንና የተባበሩት መንግስታት የልማት ፕሮግራም በዚህ ጉዳይ ላይ በጋራ ያወጡ ዘገባ እንደሚለው ከሆነ አፍሪካ ወደ ሚሊዮነሙ የልማት ግቦች አድርገዋለች የሚባለው ግስጋሴ አጠቃላይው ስዕል በስፍራና በቡድን እጅግ የሚለያዩ ውጤቶችን የሚሸፍን ገጽታ አለው። በተለይም በሁሉም የእድገት መጠቆሚያዎች ወይንም ማመልከቻዎች እንደሚታየው የተገኙት መልካም ውጤቶች አሉ የሚባሉት እድገቶች ሁሉ ከፍተኛ ገቢ ወዳላቸው ቡድኖችና ወደ ከተሜው ያደሉ ናቸው። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።